እግዚአብሔር አምላካችንን እናመሰግናለን። ዛሬ የምንመለከተው ክፍል ካለፈው ሳምንት የቀጠለውንና የቤተ መቅደሱ መጽዳት በሚል ርዕስ ያዘጋጀሁትን መልእክት ነው። መልእክቱ በቀጥታ ያለው ከቁጥር 15 እስከ ቁጥር 19 ላይ ወይም 18 ላይ ባለው የማርቆስ ወንጌል ምዕራፍ 11 ላይ ነው እና አብረን እንመለከተዋለን። ነገሮችን ለማያያዝ ባነብላችሁ ጥሩ ነው። የማርቆስ ወንጌል ምዕራፍ 11 ከቁጥር 15 እስከ 18 የቤተ መቅደሱ መጽዳት። ወደ ኢየሩሳሌምም መጡ፣ ወደ መቅደስም ገባ። በመቅደስ የሚሸጡትንና የሚለውጡትን ያወጣ ጀመር፣ የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ እቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸውም፣ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። የካህናት አለቆችም ጻፎችም ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታ ማታማታም ከከተማ ወደ ውጪ ይወጣ ነበር። ባለፈው ሳምንት ሆሳአና የሚባለው እለት ማለት ጌታ ኢየሱስ ሊሰቀል አንድ ሳምንት ሲቀረው ያለውን የሰንበት ቀን በምን አይነት ክብር ጌታ ኢየሱስ ወደ ኢየሩሳሌም ከተማ እንደገባ ስንመለከት ነበር ሆሳአና አሁን አድን የሚለውን ክፍል ስንመለከት እና ከዛ የቀጠለ ነው። ጌታ ኢየሱስ ክርስቶስ በአህያ ውርንጫ ወደ ከተማ ወደ ኢየሩሳሌም ገባ። ይሄ በእንግሊዝኛ ዘ ትራያምፋንት ኢንትሪ ወይም ደግሞ ሮያል ኢንትሪ ተብሎ የሚታወቀው ነው። የድል ጌታ ኢየሱስ ክርስቶስ በድል ወደ ኢየሩሳሌም የገባበት እና በጣም አስደናቂ ሁኔታ ነበረ እና ጌታ ኢየሱስ ክርስቶስ የሚያድን አዳኝ መሆኑን ሕዝቡ በጠቅላላ ተገንዝቦ በጣም ብዙ ሰው አሁን አድን፣ አሁን አድን፣ ነፃ መውጣት እንናፍቃለን፣ ነፃ መውጣት እንናፍቃለን፣ ነፃ እንስጠን እያሉ እንደነበረ ስንመለከት ነበር። እና ጌታ ኢየሱስ አሁን እኛንም ለማዳን የሚችል ኃይልና ስልጣን እንዳለው ቢገባን እኛም እሱን እንደዛ መጠየቅ ይገባናል። እና ቁጥር 11 ላይ አንድ አስደናቂ ነገር ተጠቅሶ ታያላችሁ። ቁጥር 11 ላይ ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ ዞር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበር ከአስራ ሁለቱ ጋር ወደ ቢታንያ ወጣ ይላል። ኢየሩሳሌም ገባ፣ ከዛ ቀጥታ ወደ ቤተ መቅደስ መጣ። ቤተ መቅደሱን በሙሉ ዞር ብሎ አየ። ይሄ አመለካከት የምር የሆነ አመለካከት አንድ ዓላማ እቅድ ያለው አመለካከት እንደሆነ ልታስተውሉ ትችላላችሁ። እና ግን ከአመለካከቱ በኋላ ሊወሰድ የሚገባው እርምጃ በሰዓቱ ጌታ የሱስ አልወሰደም። ስለዚህ ስለመሸ ከደቀ መዛሙርቱ ጋር ወደ ቢታንያ ወጣ ይላል። እና ሳምንቱን በሙሉ እንደዛ አይነት ልማድ ነበረው ጌታ የሱስ በየቀኑ ኢየሩሳሌም ከተማ ይመጣል፣ ያስተምራል። በየቀኑ እስከ አርብ ድረስ እስከ ሐሙስ ማታ ድረስ እና የጌታ ራት የሚባለው እስከተመሰረተ ድረስ እና ማታ ማታ ግን ይወጣ ነበር ከከተማ። ታዲያ ቁጥር 19 ም ላይ የምናየው ይህንኑ ሀሳብ ነው። ማታ ማታም ከከተማ ወደ ውጭ ይወጣ ነበር ብሎ ቁጥር 19 ይህንን እንቅስቃሴ ሲናገር ታያላችሁ። ግን ጌታ ኢየሱስ ክርስቶስ ይህንን ያደርግበት የነበረበት ምክንያት ምንድን ነው የሚል ጥያቄ ብትጠይቁ፣ አንድ መልስ አለ። በጣም ከፍተኛ ውጥረት ነበር በዛ ሳምንት እርግጥ ነው። ጌታ ኢየሱስ የሚቀጥለው አርብ የፋሲካ ዋነኛው ዕለት ሊሰቀል ነው እና አሁን እዚህ ዘ ትራንፋንቲን ትሪ እንደተባለው ጌታ ኢየሱስ ወደ ከተማው ሲገባ ህዝቡ ሁሉ አዳኝ እንደሆነ የብሉይ ኪዳንን ጥቅስ ጠቅሶ ይናገር ነበር እና ፈሪሳውያኑና ጸሐፍቱ የሃይማኖት አለቆች በጣም ደንግጠው ፈርተው ነበረ። እንዳውም እዚህ ቁጥር 18 ላይ ብትመለከቱ ቤተ መቅደሱን ካጸዳ በኋላ አለቆችም ጻፎችም ሰምተው ህዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ ይላል። ውጥረቶች ነበሩ። እኔ ሶስት ውጥረቶች አለው። በዛ ሳምንት ውስጥ አንደኛ፣ ህዝቡ ሊሰማው ጌታ ኢየሱስ ክርስቶስን በጣም ይናፍቅ ነበር እና ህዝቡ ለመዳን ይፈልግ ነበር፣ ነፃ ለመውጣት ይፈልግ ነበር። ሆሳዕና አሁን አድን እያሉ የጮሁበትን ምክንያት ያ ነበር። በሌላ መልኩ የእግዚአብሔር ፈቃድ እንዲፈጸም ይገባ ነበር። ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ መሰቀል ነበረበት። ይሄ የሰው እቅድ ሳይሆን የእግዚአብሔር እቅድ ነው። ስለዚህ ይሄ እየፈጠነ እየፈጠነ እየመጣ ነው እና ደግሞ በጠላቶቹ በኩል በጸሐፍቱ፣ በካህናቱ እነዚህ በሃይማኖት ቤተሰቦች መካከል በፈሪሳውያኑ ከፍተኛ ጥላቻና የግድያ ያለ እግዚአብሔር እቅድ ያለ እግዚአብሔር ፈቃድ ያለ እግዚአብሔር ጊዜ የግድያ አላማ ለማከናወን ውስጥ ውስጡን ሴራ ይደረግ ነበር። ግን እኔ አንድ ነገር እናገራለሁ፣ እንደዚህ አይነት ውጥረት በሞላበት ጊዜ የጌታ የኢየሱስ ክርስቶስ ፈቃድ ሁል ጊዜ ይፈጸማል። አንዳንድ ሰዎች ውጥረት በህይወታቸው ሲያጋጥማቸው በጣም ይጨነቃሉ፣ የሚያደርጉትን ያጣሉ እና ከሌ ከሌ ከሊት ከሊት ብሎ መፍትሄ ለመፈለግ ይሞክራሉ። ግን አንዳንድ ውጥረቶች በመጡ ጊዜ ቆም ብሎ የእግዚአብሔር ፈቃድ ምንድን ነው ጌታ በዚህ ውስጥ ምንድን ነው የሚያደርገው ብሎ ቆም ብሎ ማሰብና በጌታ ፊት ተንበርክኮ በዚህ ሁኔታ ውስጥ ምን እንዳደርግ ትፈቅዳለህ ብሎ ተረጋግቶ መጸለይ በጣም አስፈላጊ ነው። ምክንያቱም ምንም አይነት ውጥረት ይምጣ፣ ሰማይና ምድር ይገለባበጡ የጌታ ፈቃድ ከመሆን ማንም የሚከለክለው የለም እና ጌታ በህይወታችን ሊያደርግ ያለውን ነገር በራሱም በህይወታችንም ሊያደርግ ያለውን ነገር የሚፈጽም አምላክ ነው። እና ጌታ ኢየሱስ ክርስቶስ ይህንን አይነት ሁኔታ ውስጥ እንደነበረና እንደዚህ አይነት ትምህርት እንድንወስድ እንደሚፈልግ ላሳስባችሁ እፈልጋለሁ። ከዛ በማግስቱ እንግዲህ ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ መጣ፣ ኢየሩሳሌም መጣ። ማንም ሰው ያልጠበቀውን ነገር ማድረግ ጀመረ። ማለትም ቤተ መቅደሱን አጸዳው በሁለተኛው ቀን መጥቶ እና ቤተ መቅደሱን ያጸዳበት ምክንያት የቤተ መቅደሱ መጽዳት ለምን አስፈለገ? ምንድን ነው ከዚህ የምንወስደው ትምህርት የሚለውን በቅደም ተከተል እንመለከታለን። የመጀመሪያው ሀሳቤ ቤተ መቅደሱ የነበረበት ሁኔታ የሚል አጭር ርዕስ ነው። ይህንን አብረን እናያለን። እንግዲህ ተመልከቱ፣ ጌታ ኢየሱስ ክርስቶስ ቁጥር 11 ላይ ቅድም ለመጥቀስ የሞከርኩት ወደ ኢየሩሳሌም ወደ ቤተ መቅደስ ገባ፣ መሽቷል ሁሉን ተመለከተ። በማግስቱ ሲመለስ ወደ ኢየሩሳሌም በመጀመሪያ የመጣው ወደ ቤተ መቅደስ ነው እና ቤተመቅደሱ መቅደሱ የነበረበትን ሁኔታና በቤተ መቅደሱ ጌታ ኢየሱስ ያደረገውን ነገር ነው የምናየው። እኔ አንድ ነገር እዚህ ጋ ላሳስባችሁ እፈልጋለሁ። የቤተ መቅደሱ መኖር እና የቤተ መቅደሱ አላማ ምንድን ነው የሚለውን እንድታዩልኝ እፈልጋለሁ። ቤተ መቅደሱ የተመሰረተውና የነበረው ከእግዚአብሔር ፈቃድ የተነሳ ነው። ቤተ መቅደስ የሚለው ቃል ምንን የሚያሳየን ነው? ቤት ነው፣ ግን ደግሞ የተለየ ቤት ነው ማለት ቅዱስ የሚለው ቃል አብሮ ስለተያዘ ቤተ መቅደስ የተቀደሰ ቤት ማለት ነው እና ለተለየ አላማ፣ ለተለየ እንቅስቃሴ የተለየ ቤት ነው። ይሄ የቤተ መቅደስ ስያሜ ነው። አንዳንድ ሰዎች የሰይጣንን መሰብሰቢያ የሰይጣን አምላኪዎች መሰብሰቢያ ቦታን የሰይጣን ቤተ ክርስቲያን ብለው ይጠራሉ። ልክ አይደለም። የሞርሞኖች ቤተ ክርስቲያን ብለው ይጠራሉ። ልክ አይደለም። ቤተ መቅደስ ማለት ይቻላል። ቤተ መቅደስ እንደ ጋራ ቃል ነው። ለተለየ አላማ ለተለየ ነገር ሰዎች የሚሰበሰቡበት ቤት ነው እና ይሄኛው በጣም የተለየ ቤት ነው። የተቀደሰ ቤት ነው። እግዚአብሔር ሆነ ብሎ ራሱ በሰጠው የግንባታ ፕላን፣ አንደኛ ዜና ላይ ብትሄዱ፣ አንደኛ ዜና 29 ለዳዊት የግንባታ ፕላን ሰጥቶታል። ሰለሞን ያንን ፕላን ተከትሎ ነው ቤተ መቅደሱን የገነባው እና እግዚአብሔር ራሱ ቤት ሰራለው። በመካከላችሁ የኔ የሕልውናዬ በመካከላችሁ የመኖሬ ምሳሌና ምልክት ይሆናል ብሎ እንዲገነባ ያደረገው ቤት ነው። መጀመሪያ ሰለሞን ገነባው። ባቢሎን ስደት ጊዜ ፈርሶ ነበረ። እንደገና ሄሮድስ የሚባለው ንጉስ እየገነባው ለ40 ዓመታት ሲገነባ የነበረ ነው ግን ዓላማው ምንድን ነው? ህዝቡ ተሰብስቦ እግዚአብሔርን የሚያመልክበት ነው። ልክ እኛ እዚህ እንደተሰበሰብ ነው። በእግዚአብሔር ፊት መስዋዕት ይቀርባል። እኛ አሁን መስዋዕት አናቀርብም። ምክንያቱም መስዋዕታችን ጌታ ኢየሱስ ክርስቶስ ተሰውቷል እና እኛ አሁን የእግዚአብሔርን ቃል ነው የምንከፋፈለው፣ እንዘምራለን፣ እንጸለያለን። ይሄ አይነት ሁኔታ ነው በአጠቃላይ ይከናወንበት የነበረው እና በቤት ውስጥ ከሚከናወን አምልኮ በተለየ መልኩ ሁሉ ሰው በአንድ መንፈስ በአንድ ሀሳብ ሆኖ እግዚአብሔርን እንዲያመልክ የተለየ ቦታ ነበር እና እግዚአብሔር ከህዝቡ ጋር የሚገናኝበት ቦታና ምሳሌ ነው ቤተ መቅደስ። እግዚአብሔር በህዝቡ መካከል ይገኛል። ህዝቡ በቤተ መቅደስ ተገኝተው እግዚአብሔርን ያመልካሉ፣ መስዋዕት ያቀርባሉ፣ ያመሰግናሉ፣ አምልኮ ይከናወንበታል እና ለዛ ደግሞ የታቀዱ የቤተ መቅደስ አገልጋዮች ነበሩት። ነገር ግን በጣም በአስገራሚ ሁኔታ ጌታ ኢየሱስ ክርስቶስ ወደዚህ ቤተ መቅደስ በመጣበት ጊዜ ቤተ መቅደሱ ለተዘጋጀለት አላማ ውሎ አልነበረም የታየው። እና ከዚህ የተነሳ ነው ሁለተኛ ንዑስ ርዕስ አለኝ። ቤተ መቅደሱ ረክሶ ነበር። አሁን ተመልከቱ፣ ቁጥር 15 ላይ ጌታ ኢየሱስ ወደ ኢየሩሳሌም መጡ። ወደ ቤተ መቅደስ ገብቶ ቤተ መቅደስ በመቅደስ የሚሸጡትን የሚለውጡትን ያወጣ ጀመር እና የገንዘብ ለዋጮችን ገበታዎች፣ የርግብ ሻጮችን ወንበሮች ገለበጠ እቃ ተሸክሞ ማንም በመንገድ ሊያልፍ በመቅደስ ሊያልፍ አልፈቀደም፣ የሚለውን ቃል ታያላችሁ። እና ቤተ መቅደሱ ረክሶ ነበር፣ መጽዳት ያስፈልገው ነበር። ከተሰራለት እና ከተሰራበት ዓላማ ውጭ የሆነ እንቅስቃሴ ይደረግበት ነበር እና ይሄ ያሁኑ በእርግጥ በኋላ የምጠቅሰዋለሁ ሁለተኛ ጊዜ ነው ጌታ ኢየሱስ የቤተ መቅደስ ማጽዳት ሲያከናውን እና ቤተ መቅደሱን ያረከሱትን ነገሮች ጌታ ኢየሱስ ክርስቶስ ከሰራው ስራ እና ካደረገው ድርጊት በዛን ዕለት አንድ ሁለት ሶስት ብለን መልቀምና መጥቀስ እንችላለን እና እዚህ ጋ አንድ ሁለት ሶስት ብዬ ያስቀመጥኳቸዋለሁ አንደኛ የንግድ ልውውጥ ቦታ ሆኖ ነበር። ተመልከቱ፣ ቤተ መቅደስ መስዋዕት ሊሰዋበት ህዝቡ ተሰብስቦ ቁጭ ብሎ ከእግዚአብሔር ጋር ሊነጋገር እና ጥሞና ሊወስድ እግዚአብሔርን ሊያመሰግን በእግዚአብሔር ፊት ሊጸልይ የታቀደበት ቦታ አሁን የንግድ ልውውጥ ቦታ ሆኖ ነበረ እና በጣም ብዙ ሱቅ በደረቴዎች ነበሩ። ሱቅ በደረቴ ታውቃላችሁ አይደለም? በጣም ብዙ ሱቅ በደረቴዎች ነበሩ። በጣም ብዙ የመሸጫ መለወጫ ጠረጴዛዎችና ወንበሮች ነበሩ። ምናልባት አንዳንድ መርካቶ ኢትዮጵያ ውስጥ በነበርንበት ጊዜ እዚህም አንዳንድ ሞል ውስጥ ስንገባ በጣም የተሸነሸኑ ቦታዎች ታያላችሁ። እያንዳንዳቸው ሱቆች ናቸው። ልክ እንደዛ ቦታ ቦታ በካሬ ሜትር ወይም በጫማ እየተሸነሸነ ለሰዎች ተሰጥቶ ሰዎች ንግድ ያጧጡፉ ነበረ። እና እንዳውም ከሚጧጧፈው የንግድ ልውውጥ አንዱ የገንዘብ ለውጥም ነበረ። እና ይሄ ፎሪን ከረንሲ ኤክስቼንጅ ይደረግ ነበር ማለት ነው። የሮማውያን ብር፣ የግሪኮች ብር በእስራኤላውያን የአካባቢ ብር ይለወጥ ነበር። እና እንደዚህ አይነት ነገር ፈጽሞ ተጠብቆ ተገምቶ የማይታወቅ ነገር በቤተ መቅደስ ውስጥ ይከናወን ነበር። እና እንደዚህም ይታሰባል። አሁን እንደዚህ አይነት ነገር በቤተ መቅደስ ውስጥ እየተካሄደ ያለ የካህናት አለቆቹ እና እነዚህ ዘሳን ሄድሪንስ የሚባሉ ሰባ አለቆች እና ሌሎቹም ካህናቶች በዚህ ቦታ ሸንሽኖ በመስጠትና የንግድ ልውውጡን በማካሄድ ከፍተኛ ጥቅም እንደ አክሲዮን ማህበር ነገር ያገኙ እንደነበረ እና ከዚህም የተነሳ በጣም በልጥገው እንደነበረ ይነገራል እና ከዚህ የተነሳ ቤተ መቅደሱ ላልታቀደበት አላማ ውሎ ነበር። አንዳንድ ቤተ ክርስቲያኖች እንዲህ አይነት ነገር ታያላችሁ። ቤተ ክርስቲያን እንደ ንግድ ቦታ ሆናለች እና የመጀመሪያ የፓስተሮች እና የአገልጋዮች ስራ ገንዘብ መጠየቅ ሆኖ ታገኛላችሁ እና የእግዚአብሔርን ቃል ከማስተማርና የእግዚአብሔርን ቃል ከመተንተን ባሻገር እና ከዚህ የተነሳ እጅግ በጣም አጸያፊ ሁኔታዎች ይከናወኑ ነበር። እንግዲህ የገንዘብ ልውውጥ አለ፣ የንግድ ልውውጥ አለ፣ ሌብነቱ፣ ማጭበርበሩ ሁሉ ነገር እዛ ቦታ ተከማሽቶ ታገኙታላችሁ ማለት ነው። በሁለተኛ ደረጃ የመስዋዕት እንስሶችም ሽያጭ ይከናወን ነበር። አሁን ተመልከቱ፣ እዚህ ጋር የገንዘብ ለዋጮችን ገበታዎች፣ የርግብ ሻጮችን ወንበሮች ገለበጠ። እርግቦች ይሸጡ ነበረ። እርግቦች ድሀ የሆኑ ሰዎች በግ ማምጣት ያልቻሉ ፍየል ማምጣት ያልቻሉ ኮርማ በሬ ወይም ደግሞ ወይፈን ማምጣት ያልቻሉ ሰዎች እርግቦች እንዲያመጡ እግዚአብሔር ለድሆች መንገድ ከፍቶ ነበረ። እና የርግብ ለዋጮችም ነበሩ፣ የርግብ ሻጮችም ነበሩ። እና ለመስዋዕት የሚቀርበው ነገር ራሱ የገበያ የመነገጃ የትርፍ ማግኛ ተደርጎ እንደነበረ ትመለከታላችሁ። ሶስተኛ፣ ቤተ መቅደሱ ራሱ መተላለፊያ ሆኖም ነበረ ታላችሁ። ጌታ ኢየሱስ ክርስቶስ ማንም እቃ ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም የሚለውን ቃል ታያላችሁ። እና ቤተ መቅደሱ ራሱ የመተላለፊያ ቦታ ሆኖ ነበር። ሰዎች ከዚህኛው የቤተ መቅደሱ አቅጣጫ ወደ ሌላው የቤተ መቅደሱ አቅጣጫ ዞረው ከመሄድ ይልቅ አቋራጭ መንገድ አድርገው ቤተ መቅደሱን ይጠቀሙበት እንደነበረ የሚጠቁም ነገር ነው። እነዚህ ሁሉ ነገሮች ምንድን ነው የሚያሳዩት? ቤተ መቅደሱ ተንቆ እንደነበረ ቤተ መቅደሱ ከታቀደለት ዓላማና ክብር ተዋርዶ እንደነበረ፣ ዝቅ አድርገውት እንደነበረ ልክ እንደ አሕዛብ የጣዖት አምልኮ ቤት ሰዎች ሰዎችና ካህናቱ አስመስለውት እንደነበረ እንመለከታለን እና ጌታ ኢየሱስ ክርስቶስ ይህንን አይቷል። እና ጌታ ኢየሱስ ክርስቶስ ይህንን አይቶ በቅናት ነው ገብቶ ቤተ መቅደሱን ማጽዳት እርምጃ የወሰደው። እና በእርግጥ ጌታ ኢየሱስ ክርስቶስ እዚህ አራተኛ ብዬ ያስቀመጥኩት አንድ ቃል አለ። ለዚህ አጠቃላይ ላደረገው ነገር መግለጫ ሰጥቷል። መግለጫ የሰጠው እዚህ ቁጥር 17 ላይ ነው። ምን ብሎ ተናገረ? ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለም ወይ ብሎ በኋላ ገልጸዋለ ይንን እናንተ ግን የወንበዶች ዋሻ አደረጋችኋት። አያችሁ? ቤተ መቅደሱን አርክሰውት ነበር፣ አዋርደውት ነበር፣ አዝቅጠውት ነበረ እና ከዚህ የተነሳ የወንበዴዎች ዋሻ አደረጋችሁት ብሎ ሁሉን የሚያውቀው ጌታ ኢየሱስ ክርስቶስ በሁሉ ላይ ስልጣን ያለው ጌታ ኢየሱስ ክርስቶስ ሲናገር ታያላችሁ። እኔ ይህንን ሳስብ የኔና የእናንተንም ህይወት፣ የኛ ህይወት ራሱ የክርስቲያን ህይወት ጌታን ከተቀበልን ጊዜ ጀምሮ የእግዚአብሔር ቤተ መቅደስ ነው የሆነው። እና የእግዚአብሔር ቤተ መቅደስ በመሆን ትልቅና ከፍ ያለ ደረጃ ላይ እግዚአብሔር አምላካችን ህይወታችን እንዲቀመጥ ፈቃደኛ ነው። ግን የእኛ ህይወት ከረከሰ፣ በኃጢአት ከተበከለ፣ የዓለም ነገር የሚስተናገድበት ከሆነ ልክ እዚህ ጋር ቤተ መቅደስ ውስጥ እንደ ይደረግ እንደነበረው የዓለም ነገር፣ የዓለም ገበያ፣ የዓለም የገንዘብ መለወጫ እና ቢዝነስ የሚከናወንበት ከሆነ በህይወታችን የስጋ ስራ ብቻ የሚገለጥበት ከሆነ እኛ ራሳችንን እናዋርዳለን፣ ዝቅ እናደርጋለን። ከእግዚአብሔር መንገድና ከእግዚአብሔር ሀሳብ በጣም እንርቃለን። ይሄ ደግሞ ራሱን የቻለ ጉዳትና ጥፋት እንዳለው በኋላ ላሳያችሁ እሞክራለሁ እና ቤተ መቅደሱ የነበረበት ሁኔታ እንደዚህ ነበረ። ከታቀደለት ዓላማ በጣም በዘቀጠ ሁኔታ ውስጥ ተቀምጦ ነበር። በአሁኑም ጊዜ ያሉ አንዳንድ ክርስቲያኖች ልክ እንደዚህ ናቸው። ዘረኝነት ያለበት፣ ቡድናዊነት ያለበት፣ የገንዘብ መሰብሰቢያ ማጋበሻ ብልጥግና ማግኛ ። አንዳንድ ፓስተሮች የራሳቸው ጀት አላቸው። ትልልቅ ማንሽኖች አላቸው። ናይጄሪያ ብትሄዱ፣ እኔ እንደውም እንደ እርግማን እና እግዚአብሔርን መስደብ ነው ብዬ ለናይጄሪያ አማኞች ለንደን ውስጥ የተናገርኩት፣ አንድ ክሪስ የሚባል ናይጄሪያ ውስጥ ሰባኪ አለ። በየአመቱ ለንደን እየመጣ የሰባ ሺህ ፓውንድ ልብስ፣ ኮትና ሱሪ ብቻ ገዝቶ ይመለሳል። ካን ዩ ኢማጂን፣ እንደዚህ አይነት ነገር በአንድ ፓስተር ይደረጋል ብላቸው። አዎ ናይጄሪያ ሀገር እንደሌላ እንደ ማንኛውም ሀገር ችግረኞች እንደሚኖሩ አምናለሁ፣ ግን 70ሺ ፓውንድ የሚያወጣ ኮትና ሱሪ አንድ ፓስተር የሚገዛ ከሆነ ይሄ እግዚአብሔርን መስደብ ነው፣ የእግዚአብሔርን አገልግሎት መናቅ ነው። እንደዚህ አይነት የንግድ መለወጫ የሀብት ማጋበሻ ለዛውም ውሸት ትንቢት እየተናገሩ ነው እነዚህ ሰዎች እንዲህ አይነት ደረጃ ላይ ያሉት እና ልክ እዚህ ጋር የነበረው ፒክቸር ነው የሚያሳያችው ለማለት ነው። በሁለተኛ ደረጃ የምናገርበት እንግዲህ የቤተ መቅደሱ ሁኔታ እንደዚህ ያለ እግዚአብሔር ዝም ይላል ጌታ ኢየሱስ ዝም ይላል የሚለውን ጥያቄ ስትጠይቁ፣ ኖ ዝም አይልም። እና ቤተ መቅደሱን ጌታ ኢየሱስ ክርስቶስ ለማጽዳት እርምጃ ወሰደ። አሁን ቁጥር 15ን የምንመለከተው ይህንን እርምጃ ጌታ ኢየሱስ ክርስቶስ ሲወስድ ነው። ወደ ኢየሩሳሌምም መጡ ወደ መቅደስም ገብቶ በመቅደስ የሚሸጡትን የሚገዙትን ያወጣ ጀመር፣ የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ። እቃ ተሸክሞ ማንም በዛ እንዳያልፍ እንዲያልፍ አልፈቀደም የሚለውን ታያላችሁ። ጌታ ኢየሱስ ክርስቶስ ቤተ መቅደሱ ላይ እርምጃ ወሰደ። የማጽዳት እርምጃ ወሰደ። እንደምታዩት ነጋዴዎችን በሙሉ የሚገዙትንና የሚሸጡትን ከዚህ ውጡ። መግዛትና መሸጥ እዚህ ቤተ መቅደስ ውስጥ የእግዚአብሔር ዓላማ አይደለም፣ አልተፈቀደም። ጎአውት ብሎ ሲያስወጣቸው ታያላችሁ። የዮሐንስ ወንጌል ምዕራፍ ሁለት ላይ ልክ የመጀመሪያው የቤተ መቅደስ ማጽዳት ጌታ ኢየሱስ ክርስቶስ ልክ አገልግሎቱን እንደጀመረ እንደዚህ አይነት ሁኔታ ተከናውኗል። የመጀመሪያው ማጽዳት ብለን የምንጠራው ነው እና ሉቃ ዮሐንስ ወንጌል ምዕራፍ ሁለት ከቁጥር 12-13 ጀምሮ እንደዚህ ይላል የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን እርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበቶቻቸውንም ገለበጠ። እርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ብሎ ይናገራል። በጣም የሚገርም ነው። ጌታ ኢየሱስ ክርስቶስ እነዚህን የሚሸጡትን የሚለውጡትን የሚገዙትን በሙሉ ይ የንግድ ቤት አይደለም ብሎ ይቅርታ ሲያስወጣቸው ትመለከታላችሁ። የማጽዳት እርምጃ ነው። ለዋጮች፣ ገዢዎች፣ ሻጮች ቤተ መቅደስ ውስጥ ውጪ መሸጥና ቦታ በተወሰነለት ቦታ ገበያ ቦታ ሞል ውስጥ እንደዛ ማድረግ ይቻላል። እግዚአብሔር ቤት ውስጥ ግን እንደዚህ አይነት ነገር ማድረግ እግዚአብሔርንና የእግዚአብሔርን ስራ የሚያስቆጣ የቤተ መቅደሱን አገልግሎት ከታለመለት ዓላማ ውጭ የሚያደርግ ስለሆነ መጽዳት ነበረበት እና ዮሐንስ ሁለት ላይ ያነበብኩላችሁ ይህንን ነው የሚያሳየው። ግን ጌታ ኢየሱስ ክርስቶስ እነዚህን ነገሮች ሲያደርግ ያደርግ የነበረ በምን በምን ምክንያት ነበረ የማጽዳቱን ስራ የሚለውን ነገር ለማስረዳት ሳስብ አንድ ሶስት ነገሮችን እዚህ ጋር አስቀምጫለሁ። አንደኛ ነገሮችን ሁሉ ያደረገው በግሉ ነበር። ማንንም አላማከረም። ከካህናቱ ጋር አልተማከረም፣ ከደቀ መዛሙርቱ ጋር አልተማከረም። በራሱ ኃይል፣ በራሱ ስልጣን፣ በራሱ እቅድ፣ በራሱ ቅናት ነበረ ይህንን ነገር ያደረገው እና ጌታ ኢየሱስ ክርስቶስ ይህንን ነገር በማድረጉ በውስጡ የምናያቸው ነገሮች ምንድናቸው? እሱ በራሱ ስልጣን እንዳለው፣ ኃይል እንዳለው፣ ፈቃድ እንዳለው ነገሮችን ሁሉ እንደ እግዚአብሔር ፈቃድና እንደ እግዚአብሔር ቃል ለማድረግ የሚችል ደግሞም የሚያስደርግ አምላክ መሆኑን የሚያሳይ እውነታ ነው። በሁለተኛ ደረጃ የተደረገው ነገር በሙሉ የትንቢት ፍጻሜ ነው። አሁን ብዙ ጊዜ ጌታ ኢየሱስ ክርስቶስ ያደረገውን ነገር እያንዳንዷን ነገር ስቴፕ ባይ ስቴፕ እየተከታተላችሁ ብታዩ የምታገኙን ነገር የተደረገው ነገር በሙሉ በብሉይ ኪዳን ላይ እሱ እንዲያደርግ የተጻፈና እሱ ደግሞ በማድረግ የፈጸመው ነበር። እነዚህን ሁለት ነገሮች ከብሉይ ኪዳን አነብላችኋለሁ። ትንቢተ ኢሳያስ ምዕራፍ 56 ቁጥር 7 ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። ወደ ተቀደሰ ተራራዬ አመጣቸዋለሁ አለ እግዚአብሔር፣ ሰዎችን እያዳነ በጸሎት ቤቴ ደስ አሰኛቸዋለሁ። በቤተ መቅደሱ ማለት ነው። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለውን መስዋዕታቸውንና ሌላ መስዋዕታቸውን በመሰዊያዬ ላይ ይቀበላሉ። እንግዲህ ቤቴ አለ ጌታ ኢየሱስ አላማ አለው። እና ሰዎችን አመጣና ቤቴ ውስጥ የሚቃጠል መስዋዕት፣ ሌላ መስዋዕት ያቀርባሉ። ልክ እንደኛ እንደምናቀርበው አምልኮ እናቀርባለን በእግዚአብሔር ፊት። እግዚአብሔር አምላካችን አምልኳችንን ይቀበላል፣ ጸሎታችንን ይሰማል። ህይወታችንን እጁን ዘርግቶ ይባርካል ይሄ ነበረ ዓላማው የቤተ መቅደሱ እና የእግዚአብሔር ቤት የእግዚአብሔር የጸሎት ቤት ነው ሰዎች እግዚአብሔር ጋር የሚገናኙበት ግን መዝሙር 69 ቁጥር 7 ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ የቤት ቅንዓት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ተብሎ ተጽፏል እና ዮሐንስ ወንጌል ምዕራፍ 2 ላይ ጌታ ኢየሱስ ቤተ መቅደስ ገብቶ ጅራፍ አበጅቶ ሰዎችን ሁሉ የሚሸጡትን የሚለውጡትን እየገረፈ ሲያወጣ ደቀ መዛሙርቱ ያሰቡትና ያስተዋሉት ያስታወሱት ነገር መዝሙር 69 ቁጥር 7 ነው፣ የቤትህ ቅናት በልታኛለች የሚለው ነው። እና እዚህ ቤተ መቅደስ ውስጥ የሚደረገው መሸጥና መለወጥ የገንዘብ ኤክስቼንጁ በሙሉ የመስዋዕት እንስሶች መሸጡና የሽያጭ ልውውጡ በሙሉ አንድ ዓላማ ያለው ነው። እግዚአብሔርንና የእግዚአብሔርን ስራ መናቅ ብቻ ሳይሆን እግዚአብሔርን ራሱ መስደብ ነው። ለዚህ ነው 69 መዝሙር ቁጥር 7 ላይ የቤት ቅናት በልታኛለች። ቤትህ ያላግባብ ላልታቀደለት ዓላማ ነው እየዋለ ያለው እና በቤት ውስጥ እየተደረገ ያለው ነገር ስድብ ነው። እና እኔ እየተሰደብኩ ነው፣ በላይ ላይ ስድብህ የምትሰደበው ስድብ ወድቋል። ተንቀናል፣ ተረግጠናል፣ ተጠልተናል፣ ተገለናል ተጥለናል በህዝባችን፣ የሚልን ሀሳብ ነው። ጌታ ኢየሱስ ክርስቶስ እየተናገራለሁ እና ለዚህ ነው ጌታ በቤቱ ቅናት ነው መጥቶ ቤተ መቅደሱን እያጸዳ የነበረው እና እዚህ ጋ እኔ ስለ እኛም ህይወት ጥቂት ነገር መናገር እፈልጋለሁ። የእኛ ህይወት የእግዚአብሔር ቤተ መቅደስ ነው። እንደ እግዚአብሔር ቃል ሳይሆን የዓለም የሰይጣን የስጋ ምኞት መፈንደቂያ ከሆነ ወይም ደግሞ ሲሆን እግዚአብሔር በጣም ያዝናል። እግዚአብሔር ይሰደባል በእኛ ህይወት። እግዚአብሔር ይናቃል በእኛ ህይወት። እግዚአብሔር መዘባበቻ ይሆናል በእኛ ህይወት። በእርግጥ ውጤት አለው በኋላም እናገራለሁ። የእግዚአብሔር በረከት፣ የእግዚአብሔር ማዳን፣ የእግዚአብሔር እርካታ በእኛ ውስጥ አይገኝም። እግዚአብሔር ከሌለ ባዶነታችን ሁል ጊዜ የጭቅጭቅ ሰላም ያጣ ህይወት የምንኖር ሰዎች ነው የምንሆነው። እና በጣም ያሳዝናል እግዚአብሔርን በእንደዚህ አይነት ሁኔታ መበደል። እና ለነገሩ ሁኔታው በጣም አስደናቂ ነበር። በሶስተኛ ደረጃ እዚህ ያስቀመጥኩት ነገር ለምንድን ነው ያደረገው? ያደረገው ነገር ምንድን ነው የሚያሳየው የሚለውን ነገር ስትመለከቱ በጣም አስደናቂ ነበር፣ ምክንያቱም ቁጥር 17 ላይ ጌታ ኢየሱስ ክርስቶስ የተናገረውን ከተናገረ በኋላ ቁጥር 18 ላይ ስትመጡ የካህናት አለቆችም ጻፎችም ሰምተው የሆነውን ነገር ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ ይላል። ሁለት አይነት ሁኔታ ታያላችሁ። ህዝቡ ጌታ ኢየሱስ ክርስቶስ ያደረገውን ነገር እያዩ ነው። ሰዎች እያዩ ነው። የተደረገው ነገር በሙሉ ድብቅ አልነበረም እና የገንዘብ ለዋጮችን ገበታ ገልብጧል። ከፓውንድ፣ ዶላር እና የተለያየ ሀገር የን ምናምን በሉት እዛ ድብልቅልቅ ወጥቶ ሰዎች እንደምንም እያፈሱ ሲሮጡ ታያላችሁ እና ማንም ሰው ደግሞ ተው ለምንድን ነው ይህንን የምታደርገው እና ማን ነው እንደዚህ አድርግ ያለህ ብሎ ሊጠይቀውና ሊገዳደረው የሞከረ አልነበረም። ምክንያቱም ጌታ ኢየሱስ ክርስቶስ ያደርግ የነበረውን ሁሉ ያደርግ የነበረው በማን ስልጣን ነው? በመለኮት ስልጣኑ ነው። እና ስለዚህ ማንም ሰው መጥቶ ሊጋፈጠው፣ በቡጢ ይሄን ነገር ልታደርግ አትችልም ሊለው አልቻለም። ሰው ሁሉ ስልጣኑን ይገዛ፣ ስልጣኑን ይታዘዝ ነበር። ሰው ሁሉ ውጡ ብሎ ሲናገር ይወጣ ነበር። እና በጣም አስደናቂ ነው። ህዝቡ እየተደነቀ ነው ይመለከት የነበረው። እና ያደረገው ነገር የሚያደርገው ነገር ልክ ነው እያሉ ነበር ሰዎች። አንዳንድ ሰዎች ለካ በቤተ ክርስቲያንም ሆነ በቤተ አምልኮ ውስጥ ቁጭ ብለው ነገሮች አላግባብ ሲደረጉ እያዩ ይሄ ነገር ልክ አይደለም፣ የሚሉ ሰዎች አሁን ጌታ ኢየሱስ እርምጃ ሲወስድ ልክ ነው ልክ ነው ጌታ ይመስገን እያሉ በልባቸው የተደሰቱ ሰዎች ነበሩ። ምክንያቱም ሕዝቡ በትምህርቱ ባደረገውም ነገር ምን አድርገው ነበር ይገረሙ ነበርና እና ደቀ መዛሙርቱ ይደነቁ ነበር፣ ሕዝቡም ይገረሙ ነበር። ጌታ ኢየሱስ ክርስቶስ ቤቱን አጸዳ። አሁንም አሁንም ጌታ ኢየሱስ ክርስቶስ የእኛንም ቤት ለማጽዳት ይፈልጋል። የቆሸሸ ቤት አላችሁ? መንፈሳዊ ቤት የተጎሳቆለ፣ የጌታ የአምልኮ መድረክ የፈረሰበት ልብ ሀሳብ አላችሁ? ጌታ ኢየሱስ ክርስቶስ ይቀናል። ይህንን አጽድቶ እንደገና ማስተካከል ይፈልጋል። እና ልባችንን ህይወታችንን ለጌታ ብንሰጥ በእውነት እንጠቀማለን። እና ይህንን ካልኩ በኋላ የሶስተኛው ነጥቤ ለሆነው ነገር ጌታ የሰጠው ምክንያት የሚላለኝ እንግዲህ ተመልከቱ፣ የቤተ መቅደሱን ሁኔታ አሳይቻችኋለሁ። ቤተ መቅደሱን ጌታ ኢየሱስ እንዳጸዳ፣ ያ የትንቢት ፍጻሜ እንደሆነ እሱ በግሉ በትንቢት ፍጻሜ መሰረት አስደናቂ ተአምር እንዳደረገ በዛ ጊዜ አሳይቻችኋለሁ። ግን ለሆነው ነገር ላደረገው ነገር ምክንያት ሰጥቷል። ይገርማችኋል። ጌታ ኢየሱስ ክርስቶስ ላደረገው ነገር ሁሉ ምክንያት ሰጥቷል። እኔ እዚህ ጋር አንድ ነገር ልነግራችሁ እፈልጋለሁ። እዚህ ኢትዮጵያ ውስጥ በነበርኩበት ጊዜ ባለፈው ሁለት ወር አካባቢ ነው አንድ ማቀው አገልጋይ ጋር ተገናኘን እና አንዳንድ ቁጭ ብለን ወሬ እናወራ ነበር፣ ጨዋታ፣ የእግዚአብሔር ነገር እና አንድ ነገር ነገረኝ። በመጽሐፍ ቅዱስ ውስጥ ሁሉ ነገር መልስ የማታገኝላቸው ነገሮች አሉ እና አንዳንዱ ነገር መልስ ለመስጠት ግራ ያጋባል የሚል ነገር ነገረኝ። ምክንያቱ የሚናገርበት ምክንያት ይገባኛል፣ እና እኔ ግን ነገርኩት መጽሐፍ ቅዱስ ውስጥ ሆኖ መጽሐፍ ቅዱስ ውስጥ እያለ ሎጂካል መልስ የሌለው ምንም ነገር የለም፣ ምክንያቱም የእግዚአብሔር ቃል ነው። እና ይህንን መልስ የሌለው ነገር ለሌሎች ሃይማኖቶች መጽሐፍ መስጠት ይቻላል፣ ለክርስትና እምነት መጽሐፍ ለመጽሐፍ ቅዱስ ግን መልስ የሌለው ነገር መጽሐፍ ቅዱስ ላይ አታገኙም። በጥሞናና በማስተዋል የምታነቡ ከሆነ ሁሉ ነገር መልስ አለው። እግዚአብሔር የተመሰገነ ይሁን። ስለዚህ ለሆነው ነገር ሁሉ መጽሐፍ ቅዱስ ምክንያት አለው። ለምሳሌ ደህንነትን በተመለከተ ጥቂት እናስብ። ደህንነት ለምንድን ነው ለሰዎች ጌታ ኢየሱስ ክርስቶስ በቀራኔው መስቀል በመሞት ደህንነት በሱ በኩል የተሰጠው የሚለውን ጥያቄ ብትጠይቁ አንድ በጣም ግልጽ የሆነ እውነተኛ መልስ አለ። ምክንያቱም እግዚአብሔር ቅዱስ አምላክ ነው። እኛ በኃጢአትና በኃጢአት የተጨማለቅን ነን። ስለዚህ እኛ እግዚአብሔር ጋር ለመቅረብ ብንሞክር በኃጢአትና በኃጢአተኝነታችን በተፈጥሮ ህይወታችን ወደ እግዚአብሔር ለመቅረብ ብንሞክር ኢሚዲየትሊ ከእግዚአብሔር ፊት እንጠፋለን። ስለዚህ ከእግዚአብሔር ጋር መታረቅና እግዚአብሔር ማምለክ የእግዚአብሔር ህዝብ ለመሆን አንድና አንድ ብቸኛ መንገድ እግዚአብሔር ያገኘው የእግዚአብሔር ጥበብ ኢየሱስ ክርስቶስ ወደ ምድር መጥቶ የሰውን ስጋ ለብሶ በቀራኒዮ መስቀል ላይ በመሰቀል እኛ በሱ በኩል ወደ እግዚአብሔር እንድንገባ መንገድ መከፈቱ ነበረ። ይሄ በጣም አስፈላጊ ነው። ያለሱ እግዚአብሔርን ማየት አይቻልም። ስለዚህ ጌታ ኢየሱስ እዚ ጋር ምክንያት ሰጠ እና ቁጥር 17 ላይ እንደገና አነብላችኋለሁ ጌታ ኢየሱስ ክርስቶስ ነገሩ ከተረጋጋ በኋላ እነዛ ለዋጮች ሻጦች ይሄ ቤተ መቅደሱን ያረከሱት ሰዎች ከነገበታዎቻቸው በሙሉ ጥርግ ብለው ከወጡ በኋላ ለቀሩት ሰዎች እየተደነቁ ለነበሩት ሰዎች ምን አደረጋቸው ይላል አስተማራቸው ይላል የሚገርም ነው ያስተማራቸው ነገር በጣም አስደናቂ ነው ምንድን ነው ያላቸው ቤቴ አለ ለአህዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለም ወይ? እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው ይላል። ትምህርት ነው ይሄ እና ምን ያህል ደቂቃ እንደወሰደ ትምህርቱ እና የትምህርቱ ቅደም ተከተል ምን ምን እንደሆነ አልተዘረዘርም። ይሄ የማርቆስ ወንጌል ጽሑፎቹን በሙሉ ሲጽፍ በጣም አስቸኳይ በሆነ መንገድ ነው የሚጽፈው እና የሚገርም ነው ወዲያው ወዲያው ወዲያው የሚለው ቃል ያለው ከዚህ የተነሳ ነው እና ጌታ ኢየሱስ አስተማራቸው። ሰዎች ተደንቀው እያዩ ነው። ምናላቸው አላቸው? በመጀመሪያ ምንድን ነው ያላቸው? ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለም ወይ? አሁን ይህንን ቃል ስታስቡ እኔ ቅድም ያነበብኩላችሁ ቃል ትዝ ሊላችሁ ይገባል። ትንቢተ ኢሳያስ ምዕራፍ 56 ቁጥር 7 ላይ ይህንን የጠቀሰላቸው እንደገና ደግሞ መዝሙር 69 ቁጥር 7 እንደገና ሁለቱም ቁጥር 7 ቁጥር 7 ናቸው የጠቀሰላቸው እንደሆነ ማስተዋል ትችላላችሁ። ምንድነው? ትንቢተ ኢሳያስ 56 ቁጥር 7 ላይ ያለው ወደ ተቀደሰ ተራራዬ አመጣቸዋለሁ፣ ሰዎችን ሁሉ፣ ጌታን ማምለክ የሚገባቸውን ሁሉ ወደ ተቀደሰ ተራራዬ ወደ ቤተ መቅደሴ አመጣቸዋለሁ እና በጸሎት ቤቴ ምን አደርጋቸዋለሁ? ደስ አሰኛቸዋለሁ። አያችሁ፣ እግዚአብሔር ጸሎት ቤት ውስጥ ስንመጣ አንዳንድ ጊዜ እኛ የምናስበው ወይም ሰዎች የሚያስቡት ነፃነት የተነሳን የተወሰደብን ግዴታ በግድ ተብለን እንደምንመጣ አይነት ነገር አድርገው ሊያስቡ ይችላሉ። አይደለም። ወደ እግዚአብሔር ቤተ መቅደስ መምጣት በራሱ በእግዚአብሔር አስደናቂ ህልውናና መኖር በረከት፣ ደስ መሰኘት ነው። በጸሎት ቤቴ አለ እግዚአብሔር ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና እና እነሱ መጥተው ጸሎት ቤቴ መስዋዕት ሲያቀርቡ የሚቃጠል መስዋዕት፣ ሌላም መስዋዕት ሲያቀርቡ እቀበላቸዋለሁ። እና በአንጻሩ ደግሞ እባረካቸዋለሁ፣ ኃጢአታቸውን ይቅርላቸዋለሁ፣ የእኔ መሆናቸውን በቅዱስ መንፈስ በጌታ በመንፈስ ቅዱስ ኃይል አረጋግጥላቸዋለሁ። እና ይሄ ነው የቤተ መቅደሴ ዓላማ። ቤተ መቅደሴ ለእስራኤላውያን ለአይሁዳውያን ብቻ አይደለም አለ ጌታ ኢየሱስ ሲያስተምራቸው ለአሕዛብ ሁሉ ነው ያለው። አንዳንዶቹ እዛ የተሰበሰቡት ይሄ ቤተ መቅደስ የተሰራው ለእስራኤላውያን ብቻ ነው ለአይሁዶች ብቻ ነው የሚል አይነት ሀሳብ ነው ያላቸው። ግን ጌታ ኢየሱስ ለአሕዛብ ሁሉ ነው፣ እኔ ጋር አሕዛብ ሁሉ እንዲመጡ ነው፣ ከዘር ከቋንቋ፣ ከወገን። ጠዋት እዚህ ፓስተር ዋይገል የሚናገር ነበር ክርስትና የዘር ሃይማኖት አይደለም፣ የቀለም ሃይማኖት አይደለም፣ የዳኑ ሰዎች እምነት ነው። እግዚአብሔር ይመስገን። ስለዚህ እነዚህን ነገሮች ሁሉ ጌታ ኢየሱስ ክርስቶስ አስተማራቸው ብሎ ነው የሚናገረው። ያስተምራቸው ነበር። አስደናቂ አስተማሪ ነው ጌታ ኢየሱስ ክርስቶስ እና ጌታ ኢየሱስ ክርስቶስ አስደናቂ አስተማሪ በመሆኑ ይህንን እየተናገረ ግን ቤተ መቅደሱ ለታቀደለት ለታለመለት አላማ ቅዱስ ሆኖ ተቀድሶ መጠበቅ አለበት፣ ለአላማው መለየት አለበት። የወንበዴዎች ዋሻ ሊደረግ አይገባውም። በጣም አሳዛኝ በሆነ ሁኔታ ብዙ ሰዎች እየተሰበሰቡ የተወሰነ ቡድን ቤተ ክርስቲያንን የወንበዴዎች ዋሻ አድርጓል በተለያየ ቦታ እና ይሄ ሊሆን ጌታ ኢየሱስ ክርስቶስ አልፈቀደም። እንዳውም ቤቴ አለ እዚህ ጋ ቤቴ ነው ያለው እና ቤቴ የሚለውን ነገር ስትመለከቱ የ በብሉይ ኪዳን የእግዚአብሔር ቤት ነው። ቤቴ የጸሎት ቤት ነው የሚለው ቤቴ ለአሕዛብ ሁሉ የእግዚአብሔር ቤት ነው። ጌታ ኢየሱስ ክርስቶስ ይህንም ቤት እዛ በዮሐንስ ወንጌል ላይ የአባቴ ቤት ነው ያለው እና ይሄ የእግዚአብሔር ቤት ነው፣ የጌታ ኢየሱስ ክርስቶስ ቤት ነው። እዚህ ዮሐንስ ሁለት ላይ ነው ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት ብሎ የተናገራቸውና የእግዚአብሔር አብ ቤት ነው፣ የጌታ ኢየሱስ ቤት ነው፣ የመንፈስ ቅዱስ ቤት ነው። ሰዎች ሁሉ እንዲያዩ የተፈለገው ነገር ልክ ሲያስተምራቸው ቤቴ ብሎ ሲናገር ብሉይ ኪዳን ላይ የተነገረው እንደገና ደግሞ ዮሐንስ ሁለት ላይ የተነገረው እነዚህ የተጠቀሱ ጥቅሶችን ሲመለከቱና ጌታ ኢየሱስ ክርስቶስን ሲያዩ በብሉይ ኪዳን እግዚአብሔር የተባለው ነው ለካዬ እያሉ እንዲያስተውሉም እያደረገ ነበር። ጌታ ኢየሱስ ጌታ ኢየሱስ በብሉይ ኪዳን እግዚአብሔር የተባለው በአዲስ ኪዳን የሰውን ሥጋ ለብሶ የመጣው እሱ እውነተኛው እግዚአብሔር ነው ስለዚህ የአባቴ ቤት የጸሎት ቤት መሆን አለበት እና እኛ ነፍሳችን የምትረካበት የምትጽናናበት የምትፈወስበት ደስታና ሰላም የምናገኝበት ቤት ነው የእግዚአብሔር ቤት እና ለዚህ ዓላማ ነው የተቋቋመው እና ጌታ ኢየሱስ ክርስቶስ እንደዚህ አይነቱ ቤት ልክ እንደ ጣዖት ቤት ሊዋረድ ዝቅ ሊል ከታቀደለት ዓላማ በታች እንዲሆን በፍጹም አይገባም የሚለውን ነገር ሲናገር ነው። እና በኢምፕሊኬሽኑ በተግባራዊ ሁኔታው ታዲያ እኔና እናንተንም የሚጠቅስ ነው። እኛ ከእግዚአብሔር ጋር የምንነጋገርበት በእርግጥ ቤተ ክርስቲያን እንመጣለን፣ ግን የራሳችን ህይወት ራሱ የእግዚአብሔር ቤተ መቅደስ እንደሆነ እንድናስብ እና እግዚአብሔር በእኛ ውስጥ እንዲመላለስ፣ እንዲገለጥ፣ እንዲታይ፣ እንዲያስተምረን እና እግዚአብሔር እኛን መጠቀሚያ እንዲያደርገን እግዚአብሔርን እኛ የምናነጋግርበት ቦታ ህይወታችን፣ ነፍሳችን፣ ልባችን እንደሆነ እንድናስብ ጭምር እግዚአብሔር አምላካችን ይፈልጋል እና የእኛም ቤት መንፈሳዊ ቤት እንዲሆን እንድናስብ ጌታ ይፈልጋል እና በአራተኛ ደረጃ ወደ ማጠቃለል እመጣለሁ። የቤተ መቅደሱ የማጽዳት ውጤት ምን ነበረ የሚለውን ጥቂት ሀሳብ ተናግሬ አንዳንድ ማሳሰቢያዎችን ጨምሬ አጠቃልላለሁ። አጭር መልእክት ነው እንደምታዩት፣ ግን በጣም ጠቃሚ ነጥቦች ናቸው እዚህ ያሉት እና የቤተ መቅደሱ የማጽዳት ውጤት ቤተ መቅደሱን ጌታ ኢየሱስ ክርስቶስ አጸዳ። ያጸዳበትን ምክንያት በትምህርት ገለጠ እና ከዛ ውጤቱን እንመለከታለን እና አንደኛ፣ ሁለተኛ፣ ሶስተኛ ብዬ እዚህ ያስቀመጥኳቸዋሉ በእኔ ማስታወሻ ላይ ቤተ መቅደሱ ለታቀደለት አላማ እንዲውል ባዩት ውስጥ ሁሉ ያሳደረው ተጽዕኖና መረዳት አስደናቂ ነው። ምክንያቱም ሰዎች ሁሉ በትምህርቱ ተገርመዋል፣ በስራው ተደንቀዋል እና ልክ ነው የሚል ነገርን ቅድም ይናገሩ እንደነበረ ገልጫለሁ። እውነት ነው የእግዚአብሔር ቃል ነው የእግዚአብሔር የትንቢት ፍጻሜ ነው እና ቤተ መቅደሱ ለታቀደለት አላማ መዋል አለበት የሚሉ በጣም ብዙ ሰዎች ይሄንም መረዳት አግኝተዋል። በሁለተኛ ደረጃ ቅድም እንደተናገርኩት ፈሪሳውያኑ እና ጸሐፍቱ በጣም ደንግጠዋል። የጠላትነት ይፋ እንቅስቃሴያቸውን በይፋ እንዲያወጡ አድርጓቸዋል። ተመልከቱ፣ እዚህ ቁጥር 18 ላይ እንዴት እንዲያጠፉ እሱን እንዴት እንዲያጠፉት ምን አደረጉ ይላል? ፈለጉ እና ምን ምን እያደረጉ ነበረ? ይሄ በጣም ኢንቴንሲቭ የሆነ ቃል ነው ፈለጉ የሚለው በቃ ምን እናደርግ ይህን ሰውዬ ዝም ልንለው እንችላለን እንዴ? ኖ ልናጠፋው ነው የሚገባን። እና እንዴት እናጥፋው? ምን እናደርግ? አሳንቀን እንግደለው፣ በስለት አስወግተን እንግደለው፣ ወይ ደግሞ አፍነን ወስደን በገደል ላይ እንጣለው። ዋት ሻል ዊዱ? እንደዚህ አይነት ነገሮችን እያቀዱና እየፈላለጉ ነበር በጌታ በኢየሱስ ላይ። በእርግጥ ጌታ ያቀደው አይነት አሟሟት ብቻ ስለነበረ ጌታ ኢየሱስ ክርስቶስ የሚሞተው እነሱ የፈለጉት ፍላጎት በአንድ በኩል ሊከናወን አይችልም፣ ግን ጌታ ባቀደው አላማና ባቀደው መንገድ ይከናወናል እና በሶስተኛ ደረጃ ጌታ የመጣበትን አላማ ማንነቱን፣ ቅናቱን በእውነት የገለጠ የእሱም ባህሪ እና ስልጣን ግልጥ አድርጎ የወጣ ነገር ነበረ። ይሄ የቤተ መቅደሱ የመንጻት ወይም የመጽዳት ስራ በእርግጥ ጌታ የሱስ ክርስቶስን ስራውን ገልጧል። ጌታ ኢየሱስ ክርስቶስ ስለ ሰዎች ስለ ነፍሳት ስለ እያንዳንዳችን ግድ የሚለው አምላክ መሆኑን ያሳየ ነው። እኛ ዝም ብለን ስንጠፋ ግድ የማይለው አምላክ አይደለም፣ ግድ ይለዋል። በተለያየ መንገድ እንድንመለስ ይናገረናል። ፈቃደኞች ሆነን ብንመለስ ደግሞ የመመለስ ውጤትን ያሳየናል። ይህንን ስናገር ከሶስተኛው ነጥቤ በኋላ የምናገርበት ሀሳብ አለ። የማጽዳቱ ስራ የሩቅ ውጤትንም ማሳይቷል። የቆሸሸው ነፍሳችን ጌታ ኢየሱስ ክርስቶስ የቆሸሸውን ነፍሳችንን ለማጽዳት ዛሬም ዝግጁ መሆኑን የሚገልጥ እውነት ነው። ነፍሳችንን ለማጽዳት ይቅር ለማለት ንጹሐን ሊያደርገን በኃይሉ በጸጋው፣ በመንፈስ ቅዱስ ብርታት እና ጉልበት ሊያጸዳን ፈቃደኛ መሆኑን የሚያሳይም እውነት አለበት። እኛ ንጹሐን እና እንደ ቃሉ ብንሆን ጌታ ይከብራል። እኛም ደስተኞች እንሆናለን። የእግዚአብሔርን ጥበቃ፣ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል፣ የእግዚአብሔርን ህልውና በህይወታችን በዙሪያችን፣ በፍለፊታችን፣ በህይወታችን ሁሉ በወደፊታችን ሁሉ እንድናይ ያደርገናል። ግን አንድ ነገር መናገር እፈልጋለሁ። ማሳሰቢያ ላይ ከመምጣቴ በፊት ታውቃላችሁ፣ ይሄ ቤተ መቅደስ በጌታ በኢየሱስ ክርስቶስ ጸዳ እና ጌታ ኢየሱስ ክርስቶስ ከሳምንት በኋላ ያው በቀራኒው መስቀል ላይ ተሰቀለ። እሱ ተሰቅሎ ሞቶ እንደገና ተነስቶ ደቀ መዛሙርቱ የሱን አገልግሎት ቀጠሉ። ግን ካህናቱና እነዚህ ፈሪሳውያኑ፣ ጸሐፍቱ ይህንን ጌታ ኢየሱስ ክርስቶስ ያጸዳውን ቤት እንደገና መልሰው አቆሸሹት። እንደገና መልሰው የንግድ ቤት አደረጉት። በሰባ ዓመተ ምህረት ልክ ማቴዎስ ወንጌል ምዕራፍ 24 ላይ እንደተተነበየው በሰባ ዓመተ ምህረት አሁን ይሄ ሁሉ የሆነው 33 ዓመተ ምህረት አካባቢ ነው። በሰባ ዓመተ ምህረት ከ30 ምናምን ዓመት በኋላ የኢየሩሳሌም ከተማ እንዳልነበረችና ቤተ መቅደሱ ድንጋይ በድንጋይ ላይ አንድ ነገር ሳይቀር ድምጥ ማጣቸው ነው የጠፋው። አሁን ምልላችሁ ነው የፈለግኩት መስላችሁ ጌታ ሊያጸዳን ሲፈልግ ፈቃደኞች ሆነን ጥፋታችንን፣ ኃጢአታችንን ተናዘን፣ አዎ፣ መጽዳት እፈልጋለሁ፣ አጽዳኝ፣ የእጅ ስራ፣ የምረት ስራ፣ የቸርነት ስራ በሕይወቴ ይገለጥ ብለን በጌታ ፊት ራሳችንን ብናመጣ ጌታ አጽድቶ አሽሞንሙኖ ቅዱሳንና ጻድቃን አድርጎ ሊያቆመን ጥበቃውን፣ ማዳኑን በዙሪያችን ሊያደርግ የታመነ አምላክ ነው። ግን እምቢ ብንል አንድ ነገር ነው የሚሆነው የሚሆነውን ነገር ልንገራችሁ። ልክ እንደ እስራኤላውያን እምቢ ብንል ምንድነው የሚሆነው? የእግዚአብሔር ጥበቃ የእግዚአብሔር ህልውና ከህይወታችን እና ከዙሪያችን ከወደፊታችን ምን ይሆናል? ይነሳል። የሚጠብቀን እግዚአብሔር አይኖርም። የሚጠብቀን እግዚአብሔር ከኛ ዙሪያ ካልኖረ የሚጠብቀን ሌላ ነገር ምንድን ነው መሰላችሁ? ሰይጣንና አለም ብየኛን ህይወት መቆጣጠር ይጀምራሉ። ወደፊት ከመሄድ ይልቅ ወደኋላ እንሄዳለን። ከበረከት ይልቅ እርግማን ይከተለናል። ከሰላም ይልቅ ጭንቀት ይበዛብናል። እንደዚህ አይነት ሁኔታዎች ነው የሚሆኑት። ታሪክ በሙሉ በሰዎች ህይወትና በኢየሩሳሌም ከተማ የሚያስረዳው ይሄንን ነው እና እባካችሁ ጌታ ኢየሱስ ክርስቶስ ሊያጸዳችሁ ሲፈልግ ንጹህ ሊያደርጋችሁ ሲፈልግ፣ ህይወታችሁን ለሱ ስጡት፣ ንስሐ ግቡ። ና የእጅ ስራ በሕይወቴ ይገለጥ፣ ያስጨነቀኝን፣ ያስቸግረኝን እኔ ላሻሽለው ላስወግደው ያልቻልኩትን ነገር አንተ በጸጋና በኃይልህ ከውስጥ ያስወግድልኝ ብንል የእኛም ህይወት ይቀደሳል። የኛም ህይወት ይጸዳል። የጌታ ቤተ መቅደስ እንሆናለን። ጌታም በህይወታችን ይከብራል። ይሄ ብቻ አይደለም። የጌታ ጥበቃና ረኝነቱ በህይወታችን ዘመን ሁሉ ይከተለናል። ከዚህ የተሻለ ምንም ነገር በዓለም ውስጥ ሊኖረን አይችልም እና የመጨረሻው ቃል የኛ ህይወት ቤተ መቅደስ ነው ስላልኳችሁ የመጨረሻው ቃል የኛ ህይወት ቤተ መቅደስ መሆኑን የሚናገርበትን ስፍራ አንብቤላችሁ በአጭር ጸሎትና በመጨረሻው ዝማሬ እንደመድማለን። ምን ይላል? አንደኛ ቆሮንቶስ 6 19-20 ላይ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁ? ምን? ተመልከቱ። ለቆሮንቶስ ሰዎች የቀረበ ጥያቄ ለእኛም የቀረበ ጥያቄ ነው። ወይስ ስጋችሁ፣ ይሄ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁ? ምን? ቀጥሎ፣ በዋጋ ተገዝታችኋል እና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን ምን አድርጉ አክብሩ። ጌታ ኢየሱስ ቢጎበኝን ነፍሳችን፣ ልባችን፣ ውስጣችን ረክሶ ነው የሚያገኘው ወይስ ቅዱስ ሆኖ እንደ እግዚአብሔር ቃል ሆኖ እንደ እግዚአብሔር ፈቃድ ሆኖ ነው የሚያገኘው? እና የእግዚአብሔር ጥበቃ እንዲበዛላችሁ በዚህ ምድር ላይ የእግዚአብሔር ክብር እንዲከተላችሁ የምትፈልጉ ከሆነ ልባችሁን ለእግዚአብሔር ስጡ። እግዚአብሔር ሲያጸዳችሁ ፈቃደኞች ኑ። በጸዳችሁበት መጠን ልክ የእግዚአብሔርን እጅ ባያችሁበት መጠን ልክ እንደ እግዚአብሔር ፈቃድ ለመኖር ህይወታችሁን ስጡ። እግዚአብሔር ይባርካችኋል። ጌታ ስለ ቃሉ የተመሰገነ ይሁን።